ሰላም ጠና ስትልን፣ እንደምን ሰንብታችኋል? የተከበራችሁ አድማጮቻችን ይህ የዋዜማ ራዲዮ በነገራችን ላይ መሰናዶ ነው። በዚህ በዋዜማ ራዲዮ ላይ ከዚህ ቀደም በገዥው ፓርቲ በኢህአዴግ ውስጥ ያለውን የመተካካት ፖሊሲ በተመለከተ አንድ ፕሮግራም አስደምጠናችሁ ነበረ። ዛሬ ተከታዩን ታደምጥላችሁ። ለመሆኑ ዴሞክራሲያዊ ነት በማያውቀው ኢህአዴግ ውስጥ የመተካካት ፖሊሲው ምን ይፈይዳል? የሰዎች መተካካት ብቻውንስ ምን ውጤት ሊያመጣ ይችላል? ይህንን አንስተን ሐሳብ የምንለዋወጥበትን መሰናዶ ታደምጡታላችሁ። ያዘጋጀላችሁ መስፍን ነጋሽ ነው። ተወያዮቻችን ደግሞ ደረሰ ጌታቸውና ስለሺ ጠና ናቸው። እነሆ ወደ ውይይቱ ፓርቲዎች ውስጥ የመሪዎች መተካካት ምን አይነት ለውጥ ነው ሊያመጣ የሚችለው? ቅድም ደረሰ መሰረታዊ የሆነ የፖለቲካ መስመር ለውጥ ማምጣት አይጠበቅም የሚል አይነት አስተያየት ሰጥቷል። ከዚህ ጋር እኔ በከፊል አልስማማም። እርግጥ ነው በብዙ ፓርቲዎች ላይ የሚታይ ላይሆን ይችላል፣ ግን የድርጅቱን ዋና ህይወት ዓለማዊ አቅጣጫ ማስቀየር ጋር ሳይደርስ ከዛ በመለስ ባሉ የፖሊሲና የአፈጻጸም ጉዳዮች ላይ አዳዲስ አመራሮች ወቅቱን የሚዋጅ ከወቅቱ ጋር የሚሄድ የፓርቲውን የበለጠ ውጤታማ የሚያደርግ ፓርቲውን ውጤታማ የሚያደርግ ማለት ብዙ ሰው እንዲደግፈው እና ስልጣን እንዲይዝ ነው። ሌላ ሰማያዊ ዓላማ የላቸው ማድረግ የሚቻል እና የተለመደም አይደለም ወይ ለምሳሌ አሁን በአሜሪካ ፖለቲካ ካየነው የሪፐብሊካን ፓርቲን ነፍስ እንደገና ለመፍጠር ወይም ደግሞ እንደው ነፍሱን እንኳ ቢቀር ስጋውን እንደ አዲስ ለማልበስ የሚደረገው በፓርቲዎች ውስጥ ባሉት በአመራሮቹ ወይም በመሪዎቹ ዘንድ የሚታየው ሽኩቻ እንግሊዝ ይሄ አይ ቲንክ ያለንበት ወቅት ጥሩ ይመስለኛል። ለምሳሌዎችም በሌበር ፓርቲ ውስጥ እየታየ ያለው እንቅስቃሴ አሁን በጣም ወደ ግራ የሚያዘነብሉ ሰው የፓርቲው አዲስ መሪ ሆነው ተመርጠዋል። በፊት የነበሩ አመራሮች ይህም በመቃወም ስልጣን እስከ መልቀቅ ደርሰዋል እና የአመራር መተካካት ምን አይነት ለውጥ ሊያመጣ እንደሚችል ነው ማሰብ እና መገመት የምንችለው። እርግጥ በኢትዮጵያና በኢህአዴግ ማዕቀፍ ውስጥ ደግሞ ስናየው የተለየ ትርጉም ይኖረው ይሆናል። ግን መስመሩ ግን በጣም ሰፊ ነው ለማለት ነው። ደረሰ ከአንተ ልጀምር መሰለኝ፣ አንተን በመን ቆር ስለጀመርኩ። አይ እውነቱን ለመናገር ቅድም ምን ብያለሁ? እነዚህ እንግዲህ ስል ብዙ ፓርቲ ያላቸውና ፓርቲዎች እርስ በርሳቸው በምርጫ ገበያ ለዜጎች ቀርበው አንዱ ሌላውን እየረታ በሚሄድባቸው ሀገራት አቅጣጫ አለመቀየር ማለት ከገበያ ውጪ መሆን ነው፣ መክሰር ነው። መቼም ስልጣን ላይ ላለመምጣት ወይም በጣም ጥቂትና ጠባብ የሆነ የማህበረሰብ መሰረት ላይ ቁጭ ብሎ ማይኖሪቲ የሆኑ እያዘቀዘቁ የመሄድ መንገድ ነው። አሁን ቅድም የጠቀስከው የአሜሪካው የሪፐብሊካን ፓርቲ አንዱ ጣጣ ራሱን መልሶ ካልሰራ እድሜ ልኩን ማይኖሪቲ ፓርቲ ሆኖ ሊቀር ይችላል የሚባልበት ደረጃ ደርሷል። ስለዚህ የፖለቲካ ፓርቲዎቹ ሁሉ ናና ስልጣኔ የማግኘታቸው ዕጣ ፈንታ በህዝቡ ላይ ሲያርፍ አለመተካካት ማለት መጥፋት ማለት ይሆናል። ችግሩ እነዚህ ልማታዊ መንግስትንን እያሉ አውራ ፓርቲ ያሉ ሊበራል ዲሞክራሲ አንፈልግም፣ ኒኦሊበራሊዝም አስቀያሚ ነገር ነው የሚሉ ግማሽ ማርክሲስት ሀገራት መካከል ያሉት ፓርቲዎች ግን እንዲህ አይነቱ ኢንሴንቲቭ የላቸው እንዲህ አይነቱ ማበረታቻ የላቸውም። ምክንያቱም በባሌም በጎሌም ብለው ነፍጣን ግበው መጥተው ይኸው ሀያ አምስት አመት ስልጣኑ ይዘው ቁጭ ብለዋል እና ከዚህ በኋላም ለመቆየት ሰውን አብልተን አጥግበ ነው ካሳደር ነው ከዛ ውጭ መተካካቱ ለእኛ አንገብጋቢ ነው ብለው የሚያስቡ አይመስለኝም። እንደዛ ብለው ቢያስቡ ኖሮ አሁን የው አቶ መለስ ነድፈውት ያስቀመጡት ባለሶስት ደረጃው መተካካት በሁለት ሺህ አስራ አምስት ተጠናጥቆ ያከትም ነበር። ግን እቅዱ ሳይሆን የተሳካው ያላሰቡት ነገር ነው መጥቶ የተከናወነው። ያን ማለት ነው መተካካት በራሱ በእንደነዚህ አይነት ግራ ዘመምና አብዮታዊ ዴሞክራቲክ ፓርቲዎች መሀል አጓጊ ነገር አይሆንም፣ ወይም ላይሆን ይችላል ያልኩበት ግን ግን አሁን አንተ ስትናገር መስል አሁን በቻይና ኮሚኒስት ፓርቲ አሁን ስናየው በተለይ ከአስራ ዘጠኝ ሀምሳ እስከ ሰባ ቻይና የሄደችበትን ማዕበል የረሀብ የጦርነት፣ የሽብር ማዕበል አቋርጠው ሰባ ዘጠኝ ላይ እሚያሰውዬ ሰውዬ ዴንግ ሻኦፒንግ የሚሉት ሰውዬ እንዴት ፓርቲውን እንደጠመዘዙት ስታይ እውነትህን ነው። ይቻላል መስፍን። ምናልባት ተሳስቼ ይሆናል፣ ያንን አቅጣጫ አላሰብኩትም ይሆናል። እና አንዳንድ ማለት በጣም በጣም ትልልቅ ሰዎች አሉ እንዲህ አይነትን ቦታ ውስጥ ፓርቲውን ይዘውት ወደሚገርም አይነት የሪዮታ ደምና የስትራቴጂ ለውጥ በጣም ስትራክቸራል እና ፈንዳመንታል ለውጥ ያመጡ እንግዲህ እንደነዚህ አይነት ዴንግ ሻኦፒንጎች ኢህአዴግ ውስጥ አሉ የሚለውን እኔ በበኩል ያላውቅ ልክነ ደረሰ ኢህአዴግ ዴንጎችን የሉትም። አሁን ማፍራት ስለመቻሉም እርግጠኛ አይደለውም። ምክንያቱም አንዱ የዚህ የመተካካት ሂደትን ፍሬያማ የሚያደርጉት ነገሮች አንዱ በምንድን ነው? በችሎታ በሜሪት ላይ የተመሰረተ የመሪዎች ምርጫና እድገት ከታች ጀምሮ ያለው ፓርቲ የተሻለ መሪዎቹን የመለዋወጥ እድል ይኖረዋል ወይም ብዙ አማራቾች ይኖሩታል አሁን ቻይናን አንዱ ጥሩ ምሳሌ አንስተሃል ዴንግ በጣም መሰረታዊ ለውጥ ነው ያደረገው በእርግጥ ከፓርቲው ርዕዮተ ዓለማዊ ማዕቀፍ ሳይወጣ ግን ከዴንግ በኋላ የመጡትን መሪዎች ሲታዩ የዴንግን ያህል መሬት አርድ የሆነ ለውጥም ባይሆን በአገሪቱ ላይ በፓርቲውም ላይ ለውጥ የሚያመጡ ሀሳቦችን ይዘው ይመጣሉ እና እንደውም የቻይና ኮሚኒስት ፓርቲ የኢንትራ ፓርቲ ዴሞክራሲ የሚሉት ነገር አላቸው። እንደውም በቅርብ ጊዜያት ወዲህ ቡድኖች በይፋ በይፋ ስል እንደ አሜሪካ ፓርቲዎች አይነት ይፋ ማለት ሳይሆን ግን በውስጥ ፖለቲካዊ እሽቅድድም እንዲያደርጉ የተለያየ ሀሳብን የተለያየ መሪዎችን እየደገፉም እየተቃወሙ ማለት ነው። እና አሁን እያንዳንዳቸው ባለፉት አስር አስራ አምስት ዓመታት የመጡትን የቻይና መሪዎች ብናያቸው እያንዳንዱ ሲመጣ የራሱ አቅጣጫ ራሱ የሚያተኩሉበት አቅጣጫ ይዞ ነው የሚመጣው እንጂ ባለው ላይ የማኦን ሌጋሲ ያስቀጥላለሁ ምናምን ሚል ጨዋታ የለም። ሁሉም የራሱን ነገር ይዞ ነው የሚመጣው አንዳንዱ በጣም ኢንተርፕሪነር የሆነ አለ። አንዳንዱ ደግሞ የፓርቲውን ውስጣዊ ስትራክቸር በመለወጥ ላይ ያተኩራል። እንዲህ እንዲህ አይነት ነገሮች አሉት እና ኢቨን የኮሚኒስት የቻይና ኮሚኒስት ፓርቲ እንኳን መተካካቱ ለውጦች፣ የሚታዩ በፓርቲም በአገር ደረጃም የሚታዩ ለውጦችን ይዞ የመምጣት እምቃቅም አለው። የኢትዮጵያው ግን እንደዛ ያለው አልመሰለኝም። ስለሺ ከዚህ ጋር በተያያዘ ከጅማሮው ጀምሮ ኢህአዴግ ያው ግራ ዘመን ፓርቲ ከመሆኑ አንጻር ምናልባት ለኢህአዴግ የሚቀርቡት የቻይናና ሌሎች ሳውዝ ኢስት ኤዥያን አባገነን መንግስታት ፓርቲዎች ይቀርቡታል ብለን እንደው ለማወዳደር አማራጭ ስለሌለን ሞከርን እንጂ ኢህአዴግ በራሱ የተለየም አይነት ፓርቲ ነው። ያን መዘንጋት የለብንም። ምንድነው እንደ ቻይና ኮሚኒስት ፓርቲ ቅድም እንደጠቀሳችሁት የመሪዎች መትረፍረፍ ያለው ፓርቲ አይነት አይደለም ኢህአዴግ። የቻይና ኮሚኒስት ፓርቲ እድሜውም ረጅም ከመሆኑ አንጻር በተለይ ከማኦ ሞት በኋላ ብዙ አዳዲስ መሪዎች የመጡበት በአቅምም የሚቀራረቡ ሰዎች እየመጡ የሄዱበትም ሁኔታ ነው እያየን ያለን። ኢህአዴግ ለዛ የታደለ አይነት ፓርቲ አይደለም። ከፍተኛ ስልጣን ላይ ያሉትም ሰዎች ቢሆኑ ገና በጠዋቱ ሊበላሉ የሚችሉ እንደ ማንኛውም ተራ አምባገነን፣ ከፓርቲ የበላይነት በላይ የሰዎች የበላይነት እንደሚያሳስባቸው ሌሰን ሰጥቶን ማለት ሪከርድ የሆነ ታሪክ አለ። በዛ የህወሓትን ክፍፍል ማንሳት ይቻላል። ሰዎች ኢዝሊ ትልቅ አቅም ያላቸው ሰዎች በሌሎች ሰዎች ቀን የጣላቸው ጊዜ ሊመቱ፣ ሊበተኑ ሊታሰሩ እንደሚችሉ ያየንበት ሁኔታ አለ እና ኢህአዲግ እንደው መተካካት የሚለውን ነገር ፓርቲም ሌጋሲውን አቅሙን ጠብቆ ሰርቫይቭ እንዲያደርግ የመረጠው አይነት ስትራቴጂ አድርገን መውሰድ የለብንም ባይነኝ። እኔ እንደ ሌሎቹ እንደ ቻይና ኮሚኒስት ፓርቲ ወይም እንደ ሌሎች ይሄ ፓርቲ ዘላለማዊ ፓርቲ ነው፣ አላማው፣ እቅዱ እየተተገበረ ለዘላለም በዚህች ሀገር ሊቆይ ይችላል የሚል ፊሎሶፊ እንዳነገቡ እንደ ቻይና አይነት ኮሚኒስት ፓርቲዎች ኢህአዴግን ማየት ስህተት ነው። እንደዛ አይነትም ባህሪ የለውም ኢህአዴግ። እኔ መተካካት የሚለውን ነገር የማየው ምንድን ነው? አላይክ ቻይና ኢትዮጵያ በምዕራባውያን የእርዳታ ገንዘብ በጣም ጥገኛ የሆነች ሀገር ነች። ይህ ሁሉ የሚፎከርበትም ተሰራ የሚባለውም የልማት እንቅስቃሴ በአብዛኛው ከዚህ ከምዕራባውያን መንግስታት በሚገኝ ፈሰስ ላይ እየተመሰረተ እንደሆነ እናውቃለን። ከዛ አንጻር ኢህአዴግ የተለየ አማራጭ አልነበረው ዲሞክራሲያዊ ነኝ ከማለት ኢትስ ኖት ላይክ የቻይና ኮሚኒስት ፓርቲ። የግድ ተቃዋሚ ፓርቲዎች እንዲኖሩ ኢህአዴግ ፈቅዷል። ዲሞክራሲያዊ ነኝ ይላል፣ ምርጫ ያደርጋል። ብዙ ነገሮች አሉ። ከዛ ጋር ተያይዞ ከህዝብም ከተቃዋሚም፣ ከዓለም አቀፍ ረጅ መንግስታትም ከፍተኛ ጫና ኤክስፒሪየንስ እያደረገ የሚኖር ፓርቲ ለዛ ሪስፖንድ ለማድረግ የመረጠው ስትራቴጂ አድርገን እንየው። ግን ደግሞ ያ ከሰርቫይቫል በላይ አይደለም። እናም ለሰርቫይቫል እንቅፋት በሆነ ጊዜ እንዲህ በቀላሉ ወደ ጎን ሊተው የሚችል ፋይል ሊደረግ የሚችል አጀንዳ ሆኖ ያለፈን ከዚህ ጋር በተያያዘ ቅድም መስፍን ላነሳኸው ግለሰቦች ወደ ስልጣን ቢመጡ ለውጥ ሊያመጡ አይችሉም ወይ ለሚለው፣ አሁ በቻይና ኮሚኒስት ፓርቲ ብዙ ለውጥ አይተናል። ምናልባት በሌሎችም የሳውዝ ኢስት ኤዥያን ሀገሮች ኢህአዴግ ግን ኢብን ለዚህ ብዙ የታደለ ፓርቲ እንዳልሆነ ምልክቶችን ያየንበት አጋጣሚ አለ። ሌላው ይቅር እና ያን ያህል ትልቅ ስልጣን የሌለበት ነገር ግን ውስንም ስልጣን ሆኖ ከዚ የሚታይ ተጨባጭ ፖዘቲቭ ነገር ማምጣት የሚቻልበት እድል የተፈጠረለት አንድ ሰው ነበረ። ለዚህ ጥሩ ምሳሌ እንግዲህ የማነሳው የኢህአዴግ ታጋይ እስቲልም በስልጣን ላይ ያለውን አቶ አርከበ ነው። አቶ አርከበ የአዲስ አበባን መስተዳድር ለተወሰነ ጊዜ በከንቲባነት የመራ ሰው ነው። ይህ ሰው የታገለ ሰው ነው። በአዲስ አበባ ውስጥ በሱ የስልጣን ዘመን ያየናቸው ለውጦች በኢህአዴግ የታቀዱ ናቸው ብዬ አላምነው። የእሱ የግል ፐርሰናሊቲ የእሱ አምቢሽን በአዲስ አበባ ውስጥ ለነበሩት በጎ ለውጦች ኮንትሪቢዩት አድርገዋል ብያም እና ያ ሰው በዛ ወቅት ጥሩ የሚባሉ ነገሮችን የሰራ ሰው ነው። አዲስ አበባ ውስጥ ለዘመናት ሲያስቸግሩን የነበሩ ረጅም ፕሮሰስ የሚወስዱ የፐብሊክ ሰርቪስ ፕሮሰሶችን ለማሳጠር የሞከረ ዘመናዊ አሰራሮችን ያመጣ የሰው ኃይልንም ደግሞ በማሰባሰብ ረገድ ብዙ ባለሙያዎችን ወደ አዲስ አበባ መስተዳድር አትራክት ማድረግ የቻለ የስራ ሰው ነበረ። ሌላ ታሪኩን ወደ ጎን ብንተው ኢቭን ያን አይነቱ ነገር ለኢህአዴግ እንደ ፓርቲ የተዋጠለት ጉዳይ አልነበረ። ምንም እንኳን ኢህአዴግ በአቶ አርከበ የአስተዳደር ዘመን ኢሜጁን ለማሳመር የሚጠቅም ኦፖርቹኒቲ ቢያገኝ እንኳን ያን በቀና አልተመለከቱትም። አቶ ጠቅላይ ሚኒስትር መለስም በዛ ዙሪያ ያሉትም ሰዎች እና ምንድን ነው ኢህአዴግ የሴኪሪቲ ችግር አለበት። የሴኪሪቲ ችግሩ ምንድን ነው? ከውጭ አይደለም። ከውስጥም ጭ የውስጥ ትግሉንም ፕሮፐርሊ ኦቨርከም ያደረገ ወዴት እንደሚሄድም በግልጽ ያወቀ አይነት ፓርቲ አይደለም። እና ኢቭን ኢንዲቪጅዋልስ የራሳቸውን ፓርቲውን በማይጎዳ መልኩ የራሳቸውን ብራንድ ይዘው መጥተው የተሻለ ነገር ሰርተው ኢቭን የፓርቲውን ኢሜጅ ለማጎልበት እና ፓርቲውን ለመጥቀም እንኳን እድልም ያገኙበት አይነት ፓርቲ አይደለም ባይ ነኝ። ሌሎችንም ሰዎች እንደ በአቶ አርከበም ደረጃ ባይሆን ማንሳት ይቻላል። ግን ያው እነሱን ዞሮ ዞሮ ያን አይነት እንቅስቃሴ ቢያደርጉ በዘላቂነት ሊለውጡ የሚችሉት ነገር ያለ አይመስለኝ። ሞክረዋል ያልተሳካላቸው ሌሎችም አሉ። በየደረጃው ነስሰር እንዲህ በሚታይ መልኩም ባይሆን የአቶ አርከበ ሪከርድ ጉዳይ ወደ ሌላ ውይይት ነው የሚወስድን። ግን አስተያየትን እንዳለ እንቀርበልና እንለፋው። ዋዜማን ስላደምጣችሁ እናመሰግናለን። ፕሮግራሞቻችንን በማድመጥ የምታጠፉት ጊዜ የሚያስቆጭ እንዳልሆነ ተስፋ እናደርጋለን። ፕሮግራማችን ላይ የሚኖሯችሁን ማናቸውም አስተያየቶች ዋዜማ ራዲዮ አት ጂሜይል ዶት ኮም ዋዜማ ራዲዮ አት ጂሜይል ዶት ኮም ላይ ልታደርሱን ትችላላችሁ። አለበለዚያም በማህበራዊ ገጾቻችን ፌስቡክ እና ትዊተር ላይ ታገኙናላችሁ፣ ዋዜማ ራዲዮ ብላችሁ፣ በዚያውም ፕሮግራሞቻችንን ማድመጥ ትችላላችሁ በቀላሉ አለበለዚያም ደግሞ በ ድረ ገጻችን ላይ ዋዜማ ራዲዮ ዶት ኮም ዋዜማ ራዲዮ ዶት ኮም ላይ ከዚህ ቀደም የተላለፉ ፕሮግራሞችን በሙሉ ማግኘት ይቻላል። ተከታተሉ። እናመሰግናለን።